ወደ ሶስተኛው ጥያቄ ደግሞ ስንሸጋገር ጥሩ እሺ አሁን እንደተባለው ሆኖ አደምና ሀዋ በሰሩት ኃጢአት ምክንያት ከጀነት ተባረው የነሱ ኃጢአት ለዘሮቹም ተርፈው ለዘሮቻቸው ሞትን አስተላልፈው ያንን ሞት ለመሻር ደግሞ ኢየሱስ ክርስቶስ የአላህ ሰላም በሱ ላይ ይሁን ወደዚህ ምድር ለኛ ኃጢአት ለመሞት ብሎ ከመጣ እንላለን። ምድር ላይ እንዳለ እንዳይሞት ማለት ነው አይሁዶች ሲያሰቃዩት ሞት ከሱ እንዲያልፍለት ለምንድን ነው ዱዓ ያደረገው? ለምን ጸለየ? እንላለን የቱ ጋር ካሉን በብዙ ወንጌሎች ላይ ተጠቅሷል። በማርቆስ 14 ከ32 እስከ 39፣ ሉቃስ 22 ከ41 እስከ 44፣ በማቴዎስ 26 44 ላይ እንዲሁ ተጠቅሷል። ምንድን ነው የሚለው ሐሳቡ? በዛን ጊዜ ኢየሱስ ከነርሱ ጋር ጌቴስማኒ ወደምትባል ስፍራ መጣ። ደቀ መዛሙርቱንም ወዲያ ሄጄ ስጸልይ ሳለ በዚህ ተቀመጡ አላቸው። ጴጥሮስንም ሁለቱንም የዘብዴዎስ ልጆችን ወስዶ ሊያዝንም ሊተክዝም ጀመረ። ነፍሴ እስከ ሞት ድረስ እጅግ አዘነች፣ በዚህ ቆዩ፣ ከእኔም ጋር ትጉ አላቸው። ጥቂትም ወደፊት እልፍ ብሎ በፊቱ ወደቀና ሲጸልይ፣ አባቴ ቢቻልስ ይህች ጽዋ ከእኔ ትለፍ፣ ነገር ግን አንተ እንደምትወደው ይሁን፣ እንጂ እኔ እንደምወደው አይሁን አለ ይላል። ይህ የሞት ጽዋ ከእሱ እንዲያልፍለት ለምንድን ነው መጸለይ ያስፈልገው? አሁንም መጽሐፍትን ማስተዋልና መመርመር ያስፈልጋል። ኢየሱስ ክርስቶስ እዚህ ቦታ ላይ እንዲህ ያለበት ምክንያት ምንድን ነው? በማቴዎስ ወንጌል ምዕራፍ ስድስት ቁጥር አስር ላይ ደቀ መዛሙርቱን ስለ ጸሎት አስተምሯቸዋል። ስለ ጸሎት ያስተማራቸው በቃል ነው አባታችን ሆይ በሰማያት የምትኖር፣ ስም ይቀደስ፣ መንግሥት ትምጣ፣ ፍቃድ በሰማይ እንደሆነች እንዲሁም በምድር ትሁን ብላችሁ ጸልዩ ብሎ ደቀ መዛሙርቱን በቃል አስተምሯቸዋል። አሁን ትና ይሄ ነው። ትናንት በቃል የተናገረው ዛሬ በመከራ በችግር በፈተና ሰዓት እንዲህ ብላችሁ ጸልዩ ለማለት ኢየሱስ ክርስቶስ በጌቴ ሰማኒ ጸሎት አደረገ። አንደኛው ምክንያት ይሄ ነው። ሁለተኛ፣ ይቺ ጽዋ ከኔ ትለፍ ብሎ ጸልዮአል። አዎ፣ እውነት ነው፣ አንከራከርም። ይቺ ጽዋ ከኔ ትለፍ ብሎ ኢየሱስ ጸልዮአል። ለምን ጸለየ? ለሁለቱ ልጆቿ ለያይቆብና ለዮሐንስ በኢየሩሳሌም ስትነግስ አንዱን ልጄን በቀኜ አንዱን ልጄን በግራ አንግስልኝ አለችው። እሱ የሰማይና የምድር ንጉሥ መሆኑን አላስተዋለችም። በሌላ መንገድ በመስቀል ላይ በዕለት ዓርብ እንደሚሰቀልና ዓለምን እንደሚያድን አላስተዋለችም። ይህ ማለት ኢየሱስ ክርስቶስ አንዱን ልጄን በቀኝ አንዱን ልጄን በግራ ብላ የስልጣን ጥያቄ፣ ቀኛ አዝማችና ግራ አዝማች ልጆቼ ሁኑ ስትሉ እኔ የምጠጣውን ጽዋ ትጠጣላችሁ ነው ያላቸው። አዎ አዎ አዎ የምትለምኑትን አታውቁም አለ ጌታ። እኔ እኮ በእለተ ዓርብ በቀራኔው አደባባይ ያንን የሞት ጽዋ ነው የምጠጣው። ጽዋው መያዝ፣ መንገላታት፣ ጎንን በጦር መወጋት፣ እጅን እግርን ያንን የመከራ ጽዋ መጠጣት ነው። እንደ ፊያታዊ ዘይማንና እንደ ፊያታዊ ተጸጋም፣ እንደ ሁለቱ ወንበዴዎች ልጆችሽ እንዲሰቀሉ አትፈልጊ ነበር ያላት ጌታ። እኔ የምጠጣውን ጽዋ ይጠጣሉ? ጽዋው ባጭሩ ምንድን ነው ተናግሮላችሁ፣ ጽዋው ምንድነው? ጽዋ የተባለው ሞት ነው። አሁን ኢየሱስ ክርስቶስ በጌጤ ዘማሪ ይች ጽዋ ማለት ነው። ይቺ ሞት ከኔ ትለፍ። አዎ ይቺ ሞት ከኔ ትለፍ ሲል ግን አይሞት ለማለት አይደለም። ይቺን ጽዋ ጠጥቻት ማለት ትለፍ ማለት ይቺን ሞት ሞቻት ትለፍ ማለት እኮ ነው። ይቺን ሞት ልሙታት እና ይቺን የሞት ጽዋ ጠጥቼ በሲኦል ያለ አዳም ነፃ ወጥቶ ልጆቹ ነፃ ወጥተው ከእግራጋንንት ተላቀው ቀና ብለው እንዲሄዱ ንጹህና የሰላም አየር እንዲተነፍሱ ሆነ። ማቴዎስ ወንጌል ምዕራፍ 16 ቁጥር 21 እስከ 23 እያዛለው እንገላታለው፣ እሰቀላለው፣ እሞታለው በሦስተኛው ቀን እነሳለሁ ብሎ ሲናገር፣ ጴጥሮስ ጌታ ሆይ፣ አንተማ አትሙት፣ ይህ አይሁንብኝ። ለምን አይሁን አትሙትብኝ ሲለው፣ ጎሽ ጴጥሮስ፣ አትሙት አልከኝ፣ አዘንክልኝ፣ ጥሩ አላለው። ዞር በል ጽዋውን አጠጣ እያልከኝ ነው አለት። ነው በጴጥሮስ አማካይነት ሰይጣንን ከምዕመናንና ከቤተ ክርስቲያን ላይ አወግዘው። ክብር ለአምላካችን ለኢየሱስ ክርስቶስ ይሁን። አይደለም። አሁን ኢየሱስ ክርስቶስ ጽዋውን እንዳይጠጣ እንዳይሞት ነው የጸለየው ካለ እዛ ጋር ካለው ከመጽሐፍ ቅዱስ ሐሳብ ጋር ስለሚጣላ አሁንም የኢየሱስ ክርስቶስ ተቃዋሚዎች ነን። ስለዚህ ይህች ጽዋ ከኔ ትለፍ ያለው እንዳይሞት ሳይሆን ጠጥቻት ታሪክ ይቀየር ነው። እንደተባለው ሆኖ ኢየሱስ ክርስቶስ በማርቆስ ማሻማ ቋንቋ ይናገራል። እዛው ማርቆስ 14 34 ም ላይ ኢየሱስ ክርስቶስ ነፍሴ እስከ ሞት ድረስ አዘነቻል። እስከ ምን ድረስ? እስከ ሞት ካለ ጽዋን እስከ ምን? እስከ ማለት እስከ መጠጣት ብሎ መጽሐፍ ቅዱስ እኮ ይናገራል ወገኖቼ። አረ እባካችሁ አስተውሉ። ምን ነው ተጋረደብን? እውነት ምን አጠፋን? መጽሐፍ ቅዱስ እውነት ይኸው እንዲህ ያስቀመጠ እግዚአብሔር አራ ወደ እውነት ያምጣችሁ። እያያችሁ እንዳላያችሁ ከመሆን እግዚአብሔር አምላክ ልቦና ለሁላችሁም ይስጣችሁ፣ ለአሕዛብ ወገኖች ማለት ነው። እግዚአብሔር ምስጢሩን ይግለጥላችሁ። አራተኛ ምን አሉ? ያሉትማ አራተኛ አሁንም ሞቷል ተሰቅሏል ካላችሁ በዮሐንስ ወንጌል ማዕራፍ ሰባት ከቁጥር ሰላሳ ሦስት እስከ ሰላሳ ስድስት ላይ ምን ይላል? ፈሪሳውያን ህዝቡ ስለ እርሱ እንደዚህ ሲያንጎራጉሩ ሰሙ። የካህናት አለቆችም ፈሪሳውያንም ሊይዙት ሎሌዎችን ላኩ። ኢየሱስም አ ጥቂት ጊዜ ከእናንተ ጋር እቆያለሁ፣ ወደ ላከኝም እሄዳለሁ። ትፈልጉኛላችሁ፣ አታገኙኝም፣ እኔ ወዳለሁበትም እናንተ ልትመጡ አትችሉም አለ። ይላ ትፈልጉኛላችሁ አለን ምን ሊያርጉ ነው የሚፈልጉት? ሊገሉት፣ ሊሰቅሉት። ግን ምን አላቸው? አታገኙኝም እኔ ወዳለሁበትም ልትመጡ አትችሉም። ማለት ፈልገው ካላገኙት እሱ ወዳለበት መምጣት ካልቻሉ መቼ አግኝተው ሰቀሉት? የኛ ጥያቄ ነው። ይቀጥልና ምን ይላል? እንግዲህ አይሁድ እኛ እንዳናገኘው ይህ ወደ ትሄድ ዘንድ አለውን? በግሪክ ሰዎች መካከል ተበትነው ወደሚኖሩት ሊሄድ እና የግሪክን ሰዎች ሊያስተምር አለውን? እርሱም ትፈልጉኛላችሁ አታገኙኝም፣ እኔ ወዳለሁበት እናንተ ልትመጡ አትችሉም፣ የሚለው ይህ ቃል ምንድን ነው ብለው እርስ በእርሳቸው ተነጋገሩ ይላል። በዚህ ጥቅስ መሰረት ፈልገው የማያገኙትም ከሆነ እሱ ወዳለበትም መምጣት የማይችሉ ከሆነ መች አግኝተው የት መተው ይዘው ገደሉት ወይስ ሰቀሉት ጥያቄያችን ይሆናል ማለት ነው። እንዴው ይሄ በጣም ያሳፍራ በጣም እንዴው አንገት ያስደፋል። ለሚከተላቸው ስንት ማፈሪያ አለ መሰላቸው። እንዴ ነው የሚለው የት አግኝተው ፈልገው አገኝተው አንድ ሰው መጽሐፍ ቅዱስን አንብቤያለሁ እናንተ ክርስቲያኖች ስሙ ልንገራችሁ ሲል ኢየሱስ ክርስቶስን የት ጋ ፈልገው እንዳገኙት መጽሐፍ ቅዱስ ላይ እንደተጻፈ ሳይመለከት ነው። የት ጋ ፈልገው አግኝተውታል? የት ጋር ፈልገው እንዳገኙት ከመናገሬ በፊት ኢየሱስ ለምን ትፈልጉኛላችሁ አታገኙኝም። ማለት ሌላ ጥቅስ አልጠቅስ እዛው ላይ በዮሐንስ ወንጌል ምዕራፍ ሰባት ቁጥር 30 ላይ ነገር ግን ጊዜው ገና ስላልደረሰ ማንም እጁን የጫነበት የለም። ምኑ ስላልደረሰ፣ ጊዜው ሲደርስ እጃቸውን አይጭኑበትም፣ አይዙትም። ኢየሱስ እዚህ ላይ ትፈልጉኛላችሁ፣ አታገኙኝም ያለው ምኑ እስከሚደርስ ነው? ጊዜ እስከሚደርስ ሙት አነሳለሁ፣ ድሉ ይፈውሳለሁ፣ ለምጻም አነሳለሁ፣ ያበራለሁ፣ አበራለሁ፣ ታምር ታደርጋለሁ፣ ሽባውን እተረትራለሁ፣ ህዝብ አስተምራለሁ፣ ሙት አነ ድንቅ ድንቅ ስራ ሰራ። ጊዜው ሲደርስ ግን አልያዝም አይደለም ነበት ማንም የለም። ጊዜው ሲደርስ ግን ኢየሱስን የት አግኝተው ፈልገው አገኙት ብሎ የለ ሳዲቅ፣ የት አግኝተው ፈልገው ይዘው እንደገደሉት እና እንደሰቀሉት መጽሐፍ ቅዱስ እንዲህ በማለት ይናገራል ማቴዎስ 26 50 ላይ ኢየሱስ ላይ ይላል እጃቸውን ጭነው ያዙት ይላል። ምናቸውን ጭነው ያዙት? እጃቸውን ጭነው ያዙት። ምኑ ስለደረሰ ጊዜው። ማቴዎስ 26 ይሄ ሁሉ የሆነው የነቢያት ትንቢት ስለደረሰ ነው። ትንቢቱም መፈጸም አለበት፣ ጊዜውም ደርሷል ብሎ እንኩ ብሎ ራሱን ሰጠ። እያንገላቱ ወድቆ እየተነሳ ኢየሱስ ክርስቶስ በ ማይከለ ምድር በቀራኒዮ ለኔና ለናንተ ተሰቀለ። አብዝተን ሸሸነው፣ አብዝቶን ቀረበ። እየጠላ ነው ወደደን፣ እየገደልነው አዳነን። የሚወዱኝን መውደድ አክቶኝ፣ እሱ ግን ጠላቶቹን ወደደ። መፈንቅለ መንግስት ያደረጉበትን ልጆቹን ፍለጋ መጣ። የፍቅር አባት ሁላችንን በደም ገዛን። እሱ ተጠምቶ የህይወት ውሃ ሰጠን። እሱ ሞቶ ሰዎችንን አስቀረልን በሱ መያዝ አለም ነጻ ወጣች ክብር ለእግዚአብሔር እውነቱ ይሄ ነው የት አግኝተው ፈልገው አገኙት የት አግኝተው ፈልገው ገደሉት ለሚሉት ይሄ ነው እውነቱ በመቀጠል ሌላ ምንድን ነው የገረመኝ ነገር አለ ምን አሉ መሰላችሁ ሁለቱ አትብሎ የተባሉትን ቅጠል በልተው ከጀነት ከተባረሩ፣ በእነሱ ኃጢአት ምክንያትስ ደግሞ እኛ የምንሞተውና የምንሰቃየውስ ለምንድን ነው? ይሄ ሌላው ሁለተኛው ጥያቄያችን ነው። መጽሐፍ ቅዱስ ምን ይላል? በዘዳግም 24 16 ላይ አባቶች በሰሩት ልጆች አይገደሉ፣ ልጆችም በሰሩት አባቶች አይገደሉ፣ እያንዳንዱ በኃጢአቱ ይገደል ይላል። አባት በሰራው ልጅም አይቀጣና የማይገደል ከሆነ አደም በሰራው እኛ የምንቀጣበት የምንሞትበት ምክንያት ምንድን ነው? ትርጉሙ አሁንም እናስተውል። ነቢያት ለምን ይህን አሉ ታውቃላችሁ? ነቢያት ይህን ያሉት ስለ ሙሴ ሕግ ነው። ልጅ ስለ አባቱ አይጠየቅ ሁሉ በራሱ በደም ይጠየቅ ያሉት ነቢያት ስለ ሙሴ ሕግ ነው። በሙሴ ሕግ አንድ ነገር እናስተውል። በሙሴ ሕግ እኔ ደበደባለሁ፣ እኔ ገደላለሁ፣ ፍርዱ የኦሪት ዳኛ እዛው ነው። ያመነዘረ ይወገር፣ የገደለ ይገደል፣ አይን ያጠፋ አይኑ ይጥፋ። ይሄ የኦሪት ህግ ነው፣ በሙሴ ህግ ማለት ነው። ስለዚህ በሙሴ ህግ አባቴ ከበደለ እኔ የምገደልበት የለም፣ እዛው ፍርድ ስለሆነ እኔ ከበደልኩ ደግሞ የእኔ ልጅ ነገ የሚገደልበት ምክንያት የለም። ሁሉ በራሱ በደል ፍርዱን እዛው ይቀበላል። አሁን እዝቅኤል እየተናገረ ያለው እዛው ስለሚፈጽመው ስለ ሙሴ ህግ ነው ስለማን ህግ ስለ ሙሴ ህግ ነው ህዝቅኤል የሚናገረው ነቢያት ለሌላ ርዕሰ ጉዳይ የተናገሩትን አምጥቶ ስለ ሙሴ ስለ ውርሳዳት ነው ማለት አሁንም እውቀታቸው ምን ያህል ከመጽሐፍ ቅዱስ ሩቅ እንደሆነ ያሳያል ነቢያት የተናገሩት ስለ ሙሴ ህግ

ህዝቅኤል እንዲህ አለ አሏችሁ፣ ነቢያት እንዲህ አሉ አሏችሁ፣ የውርሳዳት በዘር አልተላለፈም አላችሁ። የክርስቶስን ቤዛነት ዋጋ ለማሳጣት ግን እውነት መጽሐፍ ቅዱስን ካደበቡ መቅዱስ ስለ ውርሳዳ የአዳም አዳት በዘር በሰው ላይ እንደ ወረርሽኝ እንደተላለፈ ሆ በአንድ ሰው ምክንያት ኃጢያት ወደ ዓለም ገባ። በአንድ ሰው በአዳም ምክንያት አሁን በአዳም ውስጥ ማን አለ? እኛ አለን። በአዳም በአዳምና በሔዋን ደም ውስጥ ሁላችን አለን። ስለዚህ በአንድ ሰው ምክንያት ሞት ወደ ዓለም ገባ ይላል። ሰው ሆናል። ጽድቃችንም እንደ መርገም ጨርቅ ሆኗል ሁላችን። አልሃቤት ኢሳይያስ ከአበይት ነቢያት መካከል አንዱ ያ ታላቅ የእግዚአብሔር ሰው ጽድቃችን እንደ መርገም ጨርቅ ሆነ። ለምን ስልብና ጤስ ደንብና ፈስ በጸል ነው ጸሎት ባቀረብነው ነፃ መውጣት አልቻልም። በደላችን እንደ ነፋስ ወሰደን፣ ጽድቃችን እንደ መርገም ጨርቅ ሆነብን አለ። ነቢያት ስለ ውርስ ኃጢአት በማያሻማ ቋንቋ ግልጽ አድርገው ቁጭ አድርገውታል። በቃ ይሄ ነው የውርስ ኃጢአት። ተላልፏል አልተላለፈም? በዳግማዊ ቴዋንድ በድንግል ማርያ የውርስ አጣት፣ ቀርቶልን በደሞ ተዋሽተናል። ክብር ለእግዚአብሔር ይሁን። ይህ ሲገርመኝ ሌላ ነገር አሉ። ምን አሉ? ይገርማል እኮ አልገደሉትም፣ ወማ ሰለቡሁ፣ አልሰቀሉትም፣ ወላኪን ሹብህ ለሁም። ግን ለእነሱ የተገደለው ሰው በዒሳ ተመሰለባቸው እንጂ ነው። አላህ ከአይሁዶች ንግግር ውድቅ እያደረገ ያለው ሰው ገለናል፣ ሰው ሰቅለናል ማለታቸውን አይደለም። ማንኛውም ሰው ሰው ሳይገድልና ሰው ሳይሰቅል ገደልኩ፣ ሰቀልኩ ብሎ ሊያወራ አይችልም። እርግጥ ሰው ገለዋል፣ አዎ ሰቅለዋል። አላህ ግን ምን አላቸው? ያ የገደላችሁትና የሰቀላችሁት ሰው ዒሳ አይደለም፣ ወላኪን ሹቤ ለሁም ተመሳስሎባችሁ ነው። እኔ በሁሉን ቻይነቴ ዒሳን ዓለይሂ ሰላም ወደ ራሴ በመውሰድ ቀንደኛ ጠላቶቹ መካከል አንዱን በማስመሰል ያን ሰው እንዲገሉትና እንዲሰቅሉት አደረኩ እንጂ የገደሉትና የሰቅሉት ሰው ዒሳ አይደለም እያለ። እዚህ ላይ ያስገረመኝና ያስደነቀኝ ነገር አለ። አሁን ሳዲቅ ካልከው በመነሳት ማለት ነው አይሁድ ኢየሱስ ክርስቶስን ለማያስፈልገው መጡ ብላ ጥሩ፣ ምን ሊያደርጉ ሊይዙት ሊሰቅሉትና ሊገሉት። ከዛ በኋላ አላህ ደግሞ አይሁድ ኢየሱስን ሊይዙ ሲመጡ የኢየሱስን መልክ ለሌላ ሰው ሰጠ። ከዛ በኋላ አይሁድ ኢየሱስን የያዙ መስሏቸው ያንን ሰው እያንገላቱት ሄዱ ብለሃል። ከቀንደኛ ጠላቶቹ መካከል አንዱን በማስመሰል ያን ሰው እንዲገሉትና እንዲሰቅሉት አደረግኩ እንጂ የገደሉትና የሰቅሉት ሰው ዒሳ አይደለም እያለ ነው። ጥሩ ነው። እኔ የሚገርመኝ ነገር ቅድም እዛዳ አንዱ ስለ ሌላው አይጠየቅ ሁሉ በራሱ በደል ይጠየቅ ብለሃል። እያንዳንዱ ሰው በራሱ ወንጀል ምክንያት ይቀጣል እንጂ አንድ ሰው በሰራው ወንጀል እንዴት ሌላ ሰው ይቀጣል? አሁን ደግሞ ያንን ሐሳብ በመተው በኢየሱስ ክርስቶስ ቦታ ሌላ ሰው አው የኢየሱስ መልክ ተሰጥቶት እየተንገላታ ሄደ ብለሃል። ይሄ ነገር አይጋጭም እኮ ወንጀል ነው አይሁድ ፈልገው የመጡት ኢየሱስ ክርስቶስ ነው አይሁድ ፈልገው የመጡት ኢየሱስ ክርስቶስ እያለ አላህ ደግሞ የኢየሱስን መልክ ለሌላ ሰው ሰጥቶ ሌላ ሰው እንዲሞት የሚያደርግበት ምክንያት ምንድን ነው እኔ ኦርጂናል ወርቅ ልገዛ ሱቅ ሄጄ ሌላ ተመሳሳይ ፎርጅድ ወርቅ ቢሰጠኝ ወንጀል ነው አይሁድ ፈልገው የመጡት ኢየሱስ ክርስቶስ እያለ አላህ ደግሞ የኢየሱስን መልክ ለሌላ ሰው ሰጥቶ አመሳስሎ ኢየሱስን ቆይ ብሎ ሌላ ሰው እንዲሞት የሚሰጥበት ምክንያት ምንድነው? ይሄ የማመሳሰል ወንጀል አይደለም ወይ? የሚል ጥያቄ አለኝ። እናንተ የሚጋጭ ነገር ራሳችሁ ስላቀረባችሁ፣ አንዴ አንዱ ስለ ሌላው ይጠየቅ፣ አንዴ ደግሞ አንዱ ስለ ሌላው ተይዞ ሄደ የሚል ሀሳብ ስላነሳችሁ፣ እርስ በርሱ ይጋጫል። ይህን ለሕሊናችሁ እተወዋለሁ። አምላክ ፍጹም ሩህና አዛይ ነው ብለው የሚያምኑ ከሆነ ለምንድን ነው አደም እና ሐዋ ዓለይህም አሰላም የአላህ ሰላም በሁለቱም ላይ ይሁን የአላህን ትዕዛዝ ጥሰው ቅጠሏን በልተው ከጀነት በወጡ ሰዓት ወደ ጌታ አላህ ንስሐ ሲገቡ አላህ ወዲያውኑ ይቅርታውን ያላሳያቸው? እግዚአብሔር አዳምንና ሔዋንን ወዲያውኑ ይማራቸው። ነገር ግን የሰው ወዲያውና የእግዚአብሔር ወዲያው ይለያያል። ለሰው አንድ ሺህ አመት ለእግዚአብሔር ስንት ቀን ነው? አንድ ቀን ነው። ለሰው አምስት ሺህ አምስት መቶ ዘመን ለእግዚአብሔር ስንት ቀን ነው? አምስት ቀን ተኩል ነው የረዘመ ወደ እኛ ሲመነዘር ነው ያ ነው። አምስት ሺህ አምስት መቶ ዘመን እንደ እግዚአብሔር ከአምስት ቀን ተኩል በኋላ እግዚአብሔር አዳምና ሔዋን ወዲያው ምን ብሏቸዋል? ምን ብሏቸዋል? ወዲያው ምሏቸዋል። ሁለተኛ ጴጥሮስ ምዕራፍ ሦስት ቁጥር ስምንት እናንተ ግን ወዳጆች ሆይ በጌታ ዘንድ አንድ ሺህ ዓመት እንደ አንድ ቀን ካስፈለገው አንድ ቀን እንደ አንድ ሺህ ዓመት አንድ ሺህ ይህን አትርሱ ይላል። እንደ ጌታ አቆጣጠር ወዲያው አዳመና ተምረዋል። አይ እንደ ሰው አቆጣጠር ሲሆን ለምን ረዘመ ካልንም መሄጃ የላችሁም፣ አይሆንም መልሱ። እንደ ሰው አቆጣጠር ረዘመ ካለ ደግሞ እግዚአብሔር ወደ መክብብ ሶስት አስር፣ መክብብ ሶስት አስር፣ እግዚአብሔር ነገርን ሁሉ በጊዜው ውብ አድርጎ ሠራው። በኦሪት ዘፍጥረት ምዕራፍ አንድ ላይ ሰማይን፣ ምድርን ሀያ ሁለቱን ስነ ፍጥረታት በአጠቃላይ ሰማይና ምድር በውስጡ ያሉትንም ነገሮች ሲፈጥር አንድ ቀን፣ ሁለት ቀን፣ ሶስት ቀን፣ አራት ቀን፣ አምስት ቀን እያለ መፍጠር እግዚአብሔር አይችልም አይችልም። በአንድ ሰዓት አይችልም። በግን በሰላሳ ደቂቃ አይችልም። በደቂቃ አይችልም። በሰከንድ አይችልም። በማይክሮ ሰከንድ አይችልም። እግዚአብሔር ይችላል። ክብር ለሱ ይሁን። ስለዚህ እግዚአብሔር ወደ ሰዎች የሚመጣበት የራሱ ጊዜ አለው። በራሱ እንደ ሰዎች አቆጣጠር እግዚአብሔር ሥራን ለመስራት ጊዜ አለው። ገላትያ አራት ቁጥር አራት ላይ ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን አንድያ ልጁን ላከ፣ እርሱም የጠላታችን የእባብን ራስ ራሱን ቀጠቀጠ ይላል። ምኑ ሲደርስ? ጊዜው ሲደርስ። ለምን እግዚአብሔር በጊዜ ይሰራል? ለምን ወዲያው እንደጠራ ነው አይመጣም? ለምን ያስጠብቀን? አልካልም፣ መልስ አለን ምክንያቱም እኔ አሁን የሆነ ስራ እየሰራው የሆነ ነገር እየሞከርኩ አቅቶኝ በመሀል እግዚአብሔር ቢመጣ ያ ነገር ቢፈጸም፣ ኃይሌን አሟጥጬ ስላልጨረስኩ እኔም እኮ ይሄን ነገር እየሞከርኩት ነበር እኔም አደርጋለሁ ብዬ እመካለሁ። ስለዚህ እግዚአብሔር ያለኝን ነገር አሟጥጬ ጨርሼ ደመና ሳላዊ ነፋሳይ ነፍስ ያደርግ እግዚአብሔር በጊዜው ይገለጣል። ክብር ለአምላካችን ይሁን። ባሉትን ቅጠል በልተው በዚህ ኃጢአታቸው ምክንያት ከጀነት ሲባረሩ ለዚህ ኃጢአታቸው የተላለፈባቸው ቅጣት ነበረ። በኃጢአታቸው ምክንያት የተላለፈው ቅጣትስ ለምን አልቀረም? ይሄ የእኛ የሙስሊሞች ጥያቄ ነው። በክርስቶስ ሞት የቀረልንን ነገር ከማየቴ በፊት የሆነብን ነገር ምንድን ነው? አስተውሉ። በመጀመሪያ የሆነብን ነገር ሞት ነው። የሰይጣንን ውሸት በመስማታቸው ሞት ተፈረደባቸው። ምን አይነት ሞት? አንደኛው ሞት መንፈሳዊ ሞት ነው። ከእግዚአብሔር ጋር የነበራቸው ጤናማ ግንኙነት ተበላሸ። አንድ ሁለተኛው ሞት የሥጋ ሞት ነው። ሰው ሁሉ ይሞታል። የማይሞት የለም። ከሞት ነፃ የሆነ ስለዚህ ኢየሱስ ወደዚህ ዓለም ከመጣ እነዚህ ሁለት ሞቶች ቀርተዋል ወይስ አልቀሩም አንደኛ መንፈሳዊው ሞት ቀርቷል በማን በኢየሱስ ክርስቶስ በኢየሱስ ክርስቶስ አንደኛ ጴጥሮስ ምዕራፍ እንደ ተዋጃችሁ ታውቃላችሁ፣ ይላል። በኢየሱስ ክርስቶስ ሞት ነፃ ወጥተናል። ነፍሳችንን እግዚአብሔር በሲኦል አልተዋትም። ሁላችንም አሁን በምድር ብንኖርም ዜግነታችን ሰማያዊ ነው። በኢየሱስ ክርስቶስ ከመንፈሳዊ ሞት ሁላችንም ድነን ነፃ ወጥተናል። ኢየሱስ ክርስቶስ በሞቱ ሞታችንን አቅም ቢስ አድርጎ ነፃ ወጥቶናል። ክብር መስጋና ለርሱ ይሁን። ሞት ይስቀርቱ አሉ። ስጋዊ ሞት አው በኢየሱስ ክርስቶስ ስጋዊ ሞት ቢሆን ቀርቷል ይላል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር ሀያ ሁሉ በአዳም እንደሚሞቱ ሁሉ በክርስቶስ ህያዋን ይሆናሉና። ሁሉ በማን ይሞታሉ? አዳም ባመጣው በደል ሁላችንም እንኖራለን። ነገር ግን በአዳም ኢየሱስ ሞቶ ሞትን አቅበቢ አድርጎ ትንሣችን በትንሣኤው አረጋግጦ እንደ ተነሳ በኢየሱስ ክርስቶስ ያመንን እኛም አንዲት ቅንጣት ስንዴ ካልፈረሰችና ካልበሰበሰች አብባ እንደማትነሳ እኛም ሞትን እንቀምሳለን፣ እንፈርሳለን፣ እንበሰብሳለን። ከዛ በኋላ ኢየሱስ ክርስቶ ኢየሱስ ክርስቶስ በመላእክት ታጅቦ በግርማ መለኮቱ ሲመጣ የወጉት ሁሉ ጎኑን ሲያዩት፣ ያን ጊዜ ቅዱስ ሚካኤል አዋጅ፣ አዋጅ፣ አዋጅ ብሎ የመጀመሪያውን የእግዚአብሔርን ትእዛዝ ሲያስተላልፍ፣ መለከት ሲነፋ፣ ነጋሪት ሲጎሰም የስጋ ቅርፊት አጽም አንድ ቦታ ይሰበሰባል። በሁለተኛው አዋጅ ፍጹም በድን ይኮናል። በሶስተኛው አዋጅ እኔ ምን ነኝ? እናንተም እናንተ ናችሁ። በአምላካችን ባመን ነው በወደድ ነው ባፈቀር ነው በሞተልን ጌታ ፊት እንቆማለን። ገነት መንግስተ ሰማያት የኛ ትሆናለች። መንግስተ መንግስ ሰማያትን እንረሳለን። የሰው እጅ አልሰራት። ከገቡ መውጣት ካገኙ ማጣት የሌለበት ህይወት አለን። ወደን ነው እንዴ ወደን ሰጥቻቸውም አውቃለሁ እኮ ዋጋዬን። ሳይገባኝ ቀርቶ ሞኝነት እኮ ሆኖ አይደለም እኔ እዚህ የቆሜ የምናገረው። እናንተም ክርስቲያኖች ሁላችሁ በዚህ ለመቆም በማይመች ቅዝቃዜ ውስጥ ቆማችሁ፣ በዚህ ሰዓት ላይ ደጅ የምትጠኑት ዋጋችሁን ስለምታውቁ እኮ ነው። ዜግነታችን ሰማያዊ፣ በደም የተገዛ ነጻነታችን እስከ አምሳ አምስት እነሆ አንድ ምስጢር እነግራችኋለሁ። ሁላችን አናንቀላፋ፣ ነገር ግን የኋለኛው መለከት ሲነፋ በቅጽበት አይን ሁላችን እንለወጣለን። ይሄ የሚሞተው፣ የማይሞተው፣ የሚደክመው፣ የማይደክመው፣ የሚፈርሰው፣ የማይፈርሰው፣ የሚጠፋው፣ የማይጠፋው፣ ጊዜያዊው፣ ዘላለማዊው፣ ምድራዊው እንነሳለን። እግዚአብሔር ሁላችን ለክብር ያነሳናል፣ አንጠራጠርም። ይህን አምላክ ነው የምናመልከው። እናንተ ክርስቲያኖች በክርስቶስ ሞት ምን ቀረላችሁ ብላችሁ ብትጠይቁን፣ አንደኛ መንፈሳዊ ሞት ቀረልን፣ ሁለተኛ የሥጋዊ ሞትም ቀርቶልናል። ክርስቶስ ኢየሱስ ባለፈበት የሞት የማያልፍ መንግሥት በትንሳኤ ዘጉባኤ ከመቃብር ተነስተን እንወርሳለን። ከአባታችን ጋር በደስታ እንኖራለን። ይህን ደስታ እግዚአብሔር አይወሰድብን። ላላመኑ ለአሕዛብ ወገኖችም ይህን ደስታ እግዚአብሔር ይስጣቸው። አሜን።